ዛሬ በጠቅላይ ሚኒስትር አብይ አህመድ የሚመራውና በቤልጂየም ብራሰልስ የሚገኘው የኢትዮጵያ ሉካን ቡድን ከአውሮፓ ኮሚሽን ጋር ስምምነት ተፈራርመዋል። ስምምነቱ ከኢንዱስትሪ ፓርኮች ልማት ጋር የተያያዘ እንደሆነ ተነግሯል። ስምምነቱ ምን ይመስላል ገበያው? ጥሩ እንግዲህ ዛሬ የጠቅላይ ሚኒስትር አብይ አህመድ የተገናኙት ከኮሚሽነር ጆንከር ጋር ብቻ ሳይሆን ከካውንስል ፕሬዚዳንት ዶናልድ ቱስክም ጋር ተገናኝተዋል። ቀደም ብሎ ከሁለቱም መሪዎች ጋር ተገናኝተው ሁለቱም መሪዎች በኢትዮጵያ እየተካሄደ ያለውን ለውጥ እንደሚደግፉና ኮሚሽኑ የሚያስፈልገውን ድጋፍ እንደሚያደርግ እንደገለጹላቸው ነው የታወቀው። በተለይ ከፕሬዚደንት ጆንከር ጋር ባደረጉት ውይይት ፕሬዚደንት ጆንከር ኮሚሽኑ ኢትዮጵያ መንግስት በተለይ የጠቅላይ ሚኒስትር አብይ መንግስት በፖለቲካ በኢኮኖሚና በአካባቢያዊ ትብብር እያደረገ ያለው እንቅስቃሴ በጣም እንደሚደግፉትና ኮሚሽኑ በሚያስፈልገውን ድጋፍ እንደሚያደርግ እንደገለጹላቸው፣ እንደዚሁም እንዳልከው የአንድ መቶ ሰላሳ ሚሊዮን ዩሮ ተጨማሪ እርዳታ ለኢንዱስትሪ ፓርክና ለስራ ፈጠራ ፕሮግራሞች እንዲውል እንደተፈቀደላቸው ይሄም ተገልጿል። ከዚህ በተጨማሪ ሚስተር ጆንከር በተለይ በጠቅላይ ሚኒስትሩ ተነሳሽነት በአካባቢው ያለውን የፖለቲካ ውጥረት በማርገብና እንደ ኢትዮጵያና ግብፅ ጭምር ጋር መልካም ግንኙነት በመፍጠር የአካባቢውን ሁኔታ እየለወጡት በመሆኑ አድናቆት እንዳላቸው እና ድጋፋቸውንም እንደሚገልጹላቸው እንደተገለጸ ከኮሚሽኑ የወጣው መግለጫ ያመለክታል። እንግዲህ ከጉብኝቱ በኋላ እንግዲህ ቀደም ሲል እንደጠቀስከውም ጠቅላይ ሚኒስትር አብይ በብራስልሱ ቆይታቸው ከከፍተኛ የአውሮፓ ህብረት ባለስልጣናት ጋር ተገናኝተው ተመካክረዋል። ቀደም ሲል ከጠቃቀስካቸው ውጪ በኢትዮጵያ አሁን ባለው ወቅታዊ የፖለቲካ ሁኔታ ላይ የተነሳ ጉዳይ ይኖር ይሆን? ልክ ነው ወቅታዊውን ሁኔታ ሁለቱም ባለስልጣኖች በተለይ ሚስተር ጆንከርም የኢትዮጵያ መንግስት እየወሰደው ያለው እርምጃ እንደገለጽኩት በፖለቲካው በኩል አሁን እየተካሄደ ያለው በዲሞክራታይዜሽኑ በፖለቲካ እስረኞች መፍታት እና የፖለቲካ ምህዳሩን በማስፋት በኩል መንግስት እየወሰደ ያለው እርምጃ የሚደነቅና ድጋፍ የሚቸረው መሆኑን ነው የገለጹላቸው። በኢኮኖሚውም በኩል እና በአጠቃላይ የአውሮፓና የኢትዮጵያ ትብብር ጥልቀት ባለውና በስፋት እንደሚቀጥልና የመንግስትን እርምጃዎች እየተከታተሉ ድጋፋቸውን እንደሚሰጡ ነው የገለጹላቸው። እንደገለጽኩልህ የጠቅላይ ሚኒስትር አብይ መንግስት ከኤርትራ ጋር ከሱማሊያ ጋር እና ከአካባቢው ጋር የፈጠረውን አዲስ ግንኙነትና የአካባቢያዊ ትብብር አድንቀው በዚህ በኩል የበለጠ እንዲሰራና ድጋፍም እንደሚያደርጉ ነው የገለጹትና በዚህ ጉዳይ ላይ ነው። ከዛ በመለስ በውስጣዊ ችግሮች ያሉትን ምናልባት በኦፊሴል የተገለጸ ነገር የለም ግን በጥሩ መንገድ እንደሆነ ነው ያለው ግንዛቤ እና ለሳቸውም የሰጧቸው ድጋፍ ከይፋዊ መግለጫዎች በዘለለ ግን እንደው በአውሮፓ ህብረት ኮሪደሮች ላይ እንደዚህ የምታገኛቸው ባለስልጣናትና የሚመለከታቸው ሰዎች ለጠቅላይ ሚኒስትር አብይ አህመድ መንግስት ያላቸው የተለየ አመለካከት ወይም ደግሞ እንዲመደረግ ነበረበት የሚያሳስበን ነገር ይሄ ጉዳይ አለ? የተለየ የሰማኸው ነገር አለ? እንደዚሁ በጋዜጠኞች በኮሪደር ዙሪያ እንዳልከው እሳቸውን አይቶ ከዚሁ እንደዚሁ የሚያናግር ሰው፣ በትክክል በኢትዮጵያ ያለው ለውጥ ተአምራዊ በሚባል ደረጃ ማመን የሚያቅታቸው ነው የሚሆኑ። ምክንያቱም በተለይ በአካባቢው የኢትዮጵያና የኤርትራን ውጥረት በአጭር ጊዜ በእንዲህ አይነት ሁኔታ መቀየር መቻል ሁለተኛ በኢትዮጵያ ውስጥ መሪዎች በመጡ ጊዜ የሚታየው ይሄኔ አደባባዮቹ እስረኞች ሲፈቱልን የፖለቲካ ምህዳሩ ይስፋ የሚል ብራስልስ በሰልፍ ሲጥለቀለቅ ነበር የሚቆየው። ዛሬ ግን ምንም አይነት ሰልፍ አለመኖር ብቻ ሳይሆን ድጋፋቸውን ለመግለጽ እና ምናልባት መደረግ የሚገባቸው ተጨማሪ ነገሮች እንዲደረጉ አስተያየታቸውን ለመስጠት ከሚፈልጉ ኢትዮጵያውያን ውጭ ተቃውሞ ባለመኖሩ በትክክልም የተፈጠረው ለውጥ በጣም መሰረተ ሰፊ እና ብዙ ድጋፍ ያለው መሆኑን ተረድተው እውነትም ይሄ ለውጥ ምን ያህል ተቀባይነት እንዳለው ከመግለጽ ውጭ ሌላ ነገር አይደለም የምታየው። ስለዚህ በቀናነትና በአድናቆት ነው እያዩት ያለው። እንግዲህ አንዳንድ ይሄ ነገር ይዘልቃል ወይ ተግዳሮቶቹ ምን ይሆናሉ የሚለው እንዳለ ሆኖ ማለት ነው። ጠቅላይ ሚኒስተር አብይ ከውይይታቸው በኋላ ጋዜጣዊ መግለጫ ይሰጣሉ ተብሎ ነበረ እና ጋዜጣዊ መግለጫው አልተካሄደም። ጠቅላይ ሚኒስትሩ እንደዚሁ ከኢትዮጵያውያን ጋር ውይይት እንዲያደርጉም ተጠይቆ ነበረ በዛው በቤልጂየም ከሚገኙ ኢትዮጵያውያን ጋር ውይይቱም እውን አልሆነም እና que é atu, Gabriel እኔ በትክክል አላወቅኩም። ምክንያቱም እንዳልከው ግን በመጀመሪያ ደረጃ እንግዲህ የፕሮግራም መጣበብ ሊሆን ይችላል። ጠቅላይ ሚኒስትሩ ከሚስተር ጆንከር ጋርም ይሁን ከሚስተር ቶስክ ጋር የመጨባበጥና የፎቶግራፍ ስነ ስርዓት ነው የነበረው ከውይይቱ በኋላ እንጂ ብዙ ጊዜ መሪዎች ከመጡ በኋላ እና እንዲህ አይነት ውይይት ካደረጉ በኋላ በጋራ መግለጫ ይሰጣሉ። ይህንን አላየሁም። ከዚያ በተጨማሪም እንዳልከው እዚህ የሚኖሩ በተለይ በኢትዮጵያ ያለውን ሁኔታ ለዓለም አቀፉ ሕብረተሰብ በማጋለጥ በኩል ይጮሁ ሰልፍ ይወጡ የነበሩ የማህበረሰብ ተከባዮች ይህንን ለውጥ በመደገፍና ከጠቅላይ ሚኒስትሩ ጋር ለመነጋገር አስተያየት ለመስጠት ውይይት ይዘጋጅልን ብለው ደብዳቤ እንደጻፉ አውቃለሁ። ግን ለዛ የተሰጠ መልስ አልሰማሁም። ውይይቱም አልነበረም። በእርግጥ ኢትዮጵያውያን ኤርፖርት ሄደው እንደተቀበሏቸው አውቃለሁ። ገበያው ንጉሴ ከቤልጅየም ብራስልስ። ለጊዜ በጣም ነው የማመሰግነው። እኔም አመሰግናለሁ ተስፋ አለም።